የኮቪድ-19 ወረርሽኝ ወደ ሀገር ከመግባቱ ቀደም ብሎ የተጀመረው ህብረተሰቡን ስለ ቫይረሱ ስርጭት የማስተማር እና የማንቃት እንቅስቃሴዎች በሀገሪቱ ሊፈጠር የሚችለውን ከፍተኛ የሆነ የኮሮና ቫይረስ ስርጭት መጠንን ለመቆጣጠር ቢያስችልም አሁን አሁን ግን በህብረተሰቡ ዘንድ የመዘናጋት እና የመሰላቸት ሁኔታዎች እየታዩ እንደሆነ በተደጋጋሚ እየተነገረ ነው። በዚህና ከባለፈው አንድ ወር ወደዚህ በሀገሪቱ የነበረውን የጸጥታ ችግር ተከትሎ በአንዳንድ ቦታዎች በተፈጠሩ የህዝብ መሰባሰቦች በኮሮና ቫይረስ የሚያዙ ሰዎች ቁጥር መጨመሩ እየተገለጸ ነው። በሀገሪቱ ያለውን የቫይረሱን ስርጭት ለመግታትና ህብረተሰቡን ለማስተማር በሀገር አቀፍ ደረጃ የኮቪድ-19 ስርጭትን የመከላከል ዘመቻ ታቅዷል። በኢትዮጵያ የጤና ሚኒስቴር የህዝብ ግንኙነት ኃላፊ የሆኑት ዶክተር ተገኔ ረጋሳ የዘመቻውን ዝግጅት ከወዲሁ ጀምረናል ይላሉ። ይሄ ዘመቻ ያው በየጊዜው ሪፖርት ይወጣ እንዳለው አንደኛው ዓላማው የቫይረሱ ስርጭት በጣም በከፍተኛ ሁኔታ እየተስፋፋ መጥተዋል። የስርጭት ብቻ ሳይሆን የሞቱም እንዲሁም ምናት የገኖማ ላ ያሉ ታካሚዎቻችን ቁጥርም በየጊዜው እየጨመረ መጥተዋል። በሌላው መልኩ ግን ህብረተሰባችን ከዳቸው ያሉ የጥንቃቄ እርምጃዎች እየተቀዛቀዘ እየተዳከመ ነው የሄደው። ባለን መረጃ ዋናው ደግሞ ይህንን የቫይረሱን ስርጭት ለመግታት የጥንቃቄ እርምጃዎችን መውሰድ ነው። ስለዚህ አንደኛው አላማ ምንድነው? የህብረተሰባችንን ማነቃነቅ ህብረተሰባችንን ምንቃጠ ህሊናውን ማሳደግ የሚወስዳቸውን የጥንቃቄ እርምጃዎችን በደንብ ከያለምንም መዘናጋትና ቸልተኝነት ህብረተሰቡ እርምጃዎችን እንዲወስድ የማንቀሳቀስ አመራሩ ከላይ እስከ ታች እስከ ቀበሌ ድረስ ያለው አመራር በጥቀኝነት ከጤና ባለሙያ ጋር በግንኙነት እንዲሰራና ይህንን ኦውን አድርጎ ዘሰሙን እንዲያነቃንቅ ያለመ ዘመቻ ነው። አንደኛው ዓላማ ይሄ ነው። ሁለተኛው ደግሞ ከዚሁ ጋር በስፋት ምርመራዎችን ለማድረግ ነው። የዓለም የጤና ድርጅት የኮሮና ቫይረስ ስርጭትን ለመቆጣጠር ከሚረዱ ነገሮች አንዱ ከፍተኛ ቁጥር ያለው ህብረተሰብን መመርመር መሆኑን አስታውቋል። በኢትዮጵያም የምርመራው መጠን እለት እለት እያደገ መሆኑን ዶክተር ተገኔ ገልጸው የአሁኑ ዘመቻ የሃይማኖት አባቶች፣ ከፍተኛ ተጽዕኖ ፈጣሪዎች፣ የመንግስት አካላት የሚሳተፉበት ሰፊ ዘመቻ እንደሆነም ያስረዳሉ። የላብራቶሪ ምርመራ አልነበረም። ወደ ደቡብ አፍሪካ ነበር ስላት ነበረው። አሁን ላይ ግን ወደ አርባ ስድስት የሚሆኑ የምርመራ ላብራቶሪ ማዕከላት ወደ ስራ ገብቶ ስራ ውስጥ ነው ያሉት። በአጭር ጊዜ ውስጥ ወደ ስራ የሚገቡ ሁለት አካባቢ የሚሆኑ ደግሞ አሉ። ያንን ስንጨምር እስከ አስራ አምስት ሺህ የመመመር ተችሏል አሁን ላይ ግን እየወጣ ያለው እስከ አስር ሺህ ነው። በቅርብ ጊዜ ከዚሁ ከዘመቻ ጋር ተያይዞ ደግሞ እስከ አስራ ሁለት ሺህ በቅርብ ጊዜ ይነሳለን ብለን እየሰራን ነው ያለ ነው። ይሄንን በስፋት የማንቀሳቀስና የመመራዎችን ለማድረግ ዓላማ ያደረገው ዘመቻ ነው። በዚሁ መሰረት እንግዲህ በዚህኛው ሳምንት እየሰራን ያለ ነው፣ ግብአቶችን የማቀረብ የሰው ኃይል የማደራጀትና የማዘጋጀት ስራዎች እየሰራ ነው ያለ ነው። ግብአቶችን ወደ ላይ ላሉ የላቦራቶሪ ማዕከላት ቴስትቲክ ጀምሮ ሌሎችን እየላክን ነው ያለ ነው። እንዲሁም ደግሞ የሰው ሀይል የማዘጋጀት ባለሙያዎችን፣ ጤና ባለሙያዎችን፣ ሌሎች የጸጥታ የሚያስከብሩ አካላትን የማደራጀት የማዘጋጀት፣ እንዲሁም ደግሞ ሌሎች ህብረተሰቡን እንቃጠል ሊያሳድጉ የሚችሉ ሚዲያዎችን እንጌጅ ማድረግ ኪነጥበብ ባለሙያዎችና ሀላፊዎች፣ የሃይማኖት አባቶች ደግሞ ሌሎች ታዋቂ ሰዎችን እንዲ ማሳረር እና ህብረተሰባችንን የማነቃነቅ የግንዛቤያቸውን የማሳደግ እና የተቀላቀለው የጥንቃቄ እርምጃዎች ህብረተሰባችን ከዓለምን መዘናጋት ውሰን እንዲችል ከምርመራ ጋር ሁለቱን ዋና ዋና ዓላማዎች መሰረት ያደረገ ዘመቻ ነው። ዶክተር ተገኔ አክለውም ይህ ሀገራዊ ዘመቻ ሲጠቃለልም በቀጣይ ከኮቪድ-19 ጋር ተያይዞ ሀገሪቱ ሊኖራት የሚገባውን የኢኮኖሚና የፖለቲካ አካሄዶች ለማቀድ ይረዳል ይላሉ። የኮሮና ቫይረስን ከመከላከልና ከመቆጣጠር አንጻር አንዱና ዋናው ስራ ስለሆነ በአንደኛ ራሳቸውን የሚያውቁ ሰዎች ቫይረሱ ከተገኘባቸው፣ ለሌላው እንዳያስተላልፉ በፕሮቶኮል መሰረት እንዲላቁ ወደ ለይቶ ማቆያ መግባት ያለባቸው እንዲገቡ፣ እንዲሁም ደግሞ ኖኑ የማይታይባቸው ምልክት የማያሳዩና የከፋ ጤና ችግር እክል የሌላቸው ሰዎች ፖዘቲቭ ሆነው እንኳን ቢገኙ ቤታቸው ሆነው ራሳቸውን አይሶሌት አድርጎ ለሌላው እንዳያስተላልፉ ስራዎች ይሰራ መሆን ለሆን ማለት ነው። የተነሳው እንግዲህ እንደ መንግስትም ዘመቻ በኋላ ቀጣይ ሊወሰዱ እርምጃዎች ይኖራል እና ይሄ በጣም ወሳኝ የሆነ ዘመቻ ነው። ከዚህ ዘመቻ ተነስተን ደግሞ ቀጣይ ድሮቻችን እናቅዳለን እና ከዘመቻው ጎን ለጎን ይህንንም እየሰራ የሚቀጥል ይሆናል። በዚህ ሀገራዊ እንቅስቃሴ አስራ ሰባት ሚሊዮን ሰዎችን በመድረስ እና ሁለት መቶ ሺ የላብራቶሪ ምርመራዎችን በማድረግ እስከ አስር ሺህ የሚሆኑ ታማሚዎችን የማግኘት እቅድ እንዳለም ዶክተር ተገኔ አስታውቀዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ